ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን እንደምናመሻቸው አድማጮቻችን በዛሬው ሮብ ሚያዝያ አንድ ቀን 207 ዓ ም ስርጭታችን የማስተናግዳችሁ አዳኔች ፍስሐየ ነኝ። የመን ያሉ ስደተኞች ሁኔታ፣ ኬንያ ውስጥ ከአልሸባብ ጋር የሚያብሩ ሰዎች ማንነት ይፋ እንደሚደረግ የሰሜን ምስራቅ ኬንያ ባለሥልጣኖች ገለጹ የሚሉት እንዲሁም ንግድና ኢኮኖሚ ዝግጅታችን በቅደም ተከተል ይቀርባሉ። አሁን ግን የዓለም ዜና ይቀድማል። አሉላ ከበደ ያንብልናል። ጤና ስጥልኝ፣ እንደምናመሻችሁ እንደምናመሻችው የሰዓቱን የዓለም ዜናዎች እናሰማለን። በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በሳዑዲ አረቢያ የሚመራው ህብረት በየመን ሚሊሻዎች ይዞታዎች ላይ የተነጣጠረ የአየር ድብደባ በቀጠለበት በአሁኑ ወቅት የኢራን የጦር መርከቦች ወደ የመን ባህር ማቅናታቸውን የትሄራን መንግስታዊ ዜና ምንጮች ዘገቡ። የኢራን ፕሬስ ቴሌቪዥን በመባል የሚታወቀው የመንግስቱ መገናኛ ብዙሀን ምንጮች በዛሬው እለት የኢራኑን ሪር አድሚራል ሂቦላህ ሱሪያን ዋቢ አድርገው እንደዘገቡት የጦር መርከቦቹ የኢራንን የጭነት ማመላለሻ መርከቦች ደህንነትና በአካባቢው በባህር የሀገራቸውን ጥቅም ለማስጠበቅ ነው ወደ አካባቢው የሚሰማሩት። አንድ የአፍጋንስታን ብሔራዊ ጦር ሰራዊት አባል የሆነ ወታደር ምስራቃዊ አፍጋኒስታን ውስጥ በሰሜን አትላንቲክ የጦር ትብብር ስምምነት ናቶ መሩ ሰራዊት ላይ በከፍተው ተኩስ በጥበቃ ስራ ላይ የነበረ አንድ የዩናይትድ ስቴትስ ወታደር ተኩሶ ገደለ። ተኩሶ የተከፈተበት የኔቶ ጦር በበኩሉ በአጻፋው በሰጠው ምላሽ ጥቃቱን ያደረሰውን የአፍጋን ወታደር ገድሏል። በጃላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ አስታውቋል። መግለጫው አክሎም የአደጋው መንስኤ እየተጣራ መሆኑና ለጊዜው ምክንያቱ ግን ቦል ያለመታወቁን አመልክቷል። ቡድኑ እንደ አውሮፓውያን አቆጣጠር ካለፈው ጥር ወር አንስቶ ከቀድሞ ዓለም አቀፉ የጸጥታ ድጋፍ ሰጪ ኃይል ወደ አሁኑ የድጋፍ ተልኮነት የተሸጋገረ ኃይል ነው። የናንጋራ አውራጃ ፖሊስ አዛዥ በበኩላቸው ሲናገሩ ጥቃቱ የተፈጸመው በጃላላባድ አውራጃ ገዢ መኖሪያ ቅጥር ግቢ በአንድ የዩናይት ስቴትስ ኤምባሲ ባለስልጣንና በአራት የምስራቅ አውራጃዎች ገዢዎች መካከል በደህንነትና ሌሎች ጉዳዮች ዙሪያ ከተካሄደ ውይይት ማብቂያ ላይ ነው። አገራቸው ከጃፓን ጋር ያላትን የጦር ትብብር አጠናክራ ትቀጥላለች ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር አሽተን ካርተር አስታወቁ። ሚስተር ካርተር ይህን ያሉት በዛሬው ዕለት ቶኪዮ ላይ ከጃፓናዊው አቻቸው ጋር በያዙት የሁለቱ አገሮች የጦር ትብብር መመሪያዎች ድርድር ላይ ነው። ሚኒስትሩ ለሶስት ቀናት በዘለቀው የዋሽንግተንና የቶኪዮ ንግግር በዛሬው የመጀመሪያ ቀን ውሏቸው ለጦር ትብብራቸው መመጣጠን እርምጃ የሚል ቅጽ የተሰጠውን ቀጣይ ሂደት እውነት ለማረጋገጥ ዝግጁ መሆናቸውን ለጃፓኑ መከላከያ ሚኒስትር ጄኔራል ናካታኒ አስረድተዋል። የሁለቱን አገሮች የረጅም ጊዜ ወታደራዊ ትብብር ያመላክታል በተባለው ይህ ጉዟቸው ዋይት ሀውስ እስያን ከቀዳሚ ትኩረቶቹ አንዱ ለማድረግ የያዘውንና የአገሩን አካባቢዎች ውጭ ጸጥታ ጉዳዮች የሚመለከት ጥረት ቁልፍ አካል መሆኑም ተመልክቷል። የአውሮፓ ህብረት በአመቱ መጀመሪያ ላይ እንደ አውሮፓውያን አንድ የአውሮፓውያን ፍርድ ቤት ውድቅ አድርጎት የነበረውን በኢራን ባንኮችና ሰላሳ ሁለት የጭነትና የጉዞ ተቋማት ላይ አድርጎት የነበረውን ማዕቀብ ማደሱ ተገለጠ። አድማጮች የሰዓቱ የዓለም ወሬዎች እነኙ ነበሩ። አሉላን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። በደቡብ የመን በሽዓ ሁቱ አማጽያንና በሀገሪቱ ፕሬዝደንት ታማኝ ኃይሎች መካከል ከባድ ውጊያ እየተካሄደ ነው። በሳውዲ አረቢያ የሚመራው ህብረት ጀቶች በሽዓ ሁቲ ሸማቂዎች ይዞታዎች ላይ ላለፉት ሁለት ሳምንታት ድብደባ ሲያካሂዱ ቆይተዋል። በዚያች ሀገር ያለው ሁኔታ እጅግ በጣም አሳሳቢ መሆኑን የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። የመን ውስጥ በሺዎች የተቆጠሩ ስደተኞች እንዲሁም ስራ ፍለጋ የፈለሱ ሰዎች እንዳሉ ይታወቃል። ቆንጅታዬ ከአደን በስልክ አነጋግራለች። ቀጥሎ ይቀርባል። ከተማዋ ኤደን በአውሮፕላን እየተደበደበች ነው። ካለንበት ሽሽት ላይነን የምንሸሽበታተን እንጂ እዚህ ቦታ ብንሄድ እንተርፋለን ብለን አይደለም። ወደ አገኘነው ነው የምንሄደው። ወደ ሶስት መቶ እንሆናለን ብለውኛል። ስደተኛው ከሀገር የወጣሁት ከመንግስት ጋር ባለኝ ችግር ነውና ስሜን አትግለጪም ብለውኛል። አሁን አዳምጡ እስኪ በአይሮፕላን እየተመታ ነው። በጣም ኃይለኛ ምት ነው። ካለንበት ቦታ ተነቅለ ወደ ቦታ እየሸሸ ነው። ምግብ የለንም፣ ውሃ የለን ማለት መጠለያ የለንም። የትም መግብ አጥተን እኛ በችግር እየተጋለጥ ነው። በአሁኑ ሰዓት ከተማ ውስጥ ናችሁ ወይስ ከተማ ውስጥ በሳቲን የምትባል ቦታ? እሺ፣ ስደተኛ ካምፕ ነው ያላችሁት ወይስ ከተማ ውስጥ ነው እንዲሁ የምኖሩት? ስደተኛ ካምፕ ውስጥ አልገበንም፣ እስካሁን አላገኘም። ጠይቀን ነበር እስካሁን አልተሰጠንም። መንቀሳቀሻ ፈጠን እንግዲህ አሁን በሰትን ውስጥ ቁጭ ብለን ከኪራይ አስተባረን ነው በቤት እንትን ኪራይ ነው የምንቀመጠው። አሁን ከዛ ሰትን እንግዲህ የምንከፍለው አጥተ ውጭ እየተሰቃየ ነው ከልጆች እና ከሽማግሌዎች ከሴቶች ጋር። ምን ያህል ትሆናላችሁ? ሴቶች ህጻናት አሉባችሁ? ሴቶች ህጻናት አለባቸውም። ቢያንስ ከሶስት መቶ ሰው በላይ ነው። ከተማው እየተደበደበ ነው በአሁኑ ሰዓት ነው ያሉኝ። አሁን ከእኛ ከእኛ እንግዲህ ስንትል በል እንግዲህ መቶ ሜትር የማይርቆ በአይሮፕላን መታደ ሁ ድጋጤ ሰው በኢንተንቅ ስጠንት ተነሳ እና ሰው ከቤት ወጥቶ ሸሽ። አሁን ወዴት ነው ወዴት ነው እየሄዳችሁ ያላችሁት? ወዴት ነው የምትሸሹት? የሚረዳችሁ አሁን ከዛች ቦታ እንግዲህ የሆነ ብሎክ ብሎክ አለ። በብሎክ ናለው ቤትን ከተማው ከተመተው ብሎክ ወደ ሁለተኛ ብሎክ እየተሻገር ነው። አሁን ሸሽቴ የምናረገው ሲያጠማን ወዴት አቅጣጫ ወይም ምንም የምናውቀው ነገር የለም። እኛ አሁን ለምሳሌ ከተማ በብሎክ ነው አለው በመስመር ነው አለው ከተመጣው መስመር ወደ ሁለተኛ መስመር እየሸሸን ነው። ዝም ብለን ብቻ እንግዲህ ደንግጠን ነው ከቤት ወጥተን፣ አይሮፕላን አጠገባችን ሲመጣ ከፍተኛ ተኩስ ነው። አሁን እንግዲህ ሰውም ደግሞ የምለው እንደ አንድ ቦታ እንዳትሰባሰቡ እያሉ እንግዲህ አሁን ሕጻን አለውም ከሕጻኑ ጋር ሽማግለው ህፃኑ፣ ሴቱ ራሱ ልብስ ማልበስ በሩን እንኳ መዝጋት አቃተን። ሸሸን ውንትትን አሁን እየመሸነ ነው። እንዴት ነው ሰዓቱ? ምን ሰዓት ነው አሁን? እየመጣ ትናንሹ ትኩስ ይሄዳል፣ ግን አይሮፕላን ይደገማል። ጠብቆ ትንሽ ትስ ጠብቆ ትሰማለች። ድንጋጤ ራሱኛ አሁን እኛ ሌላ ልብ እየተንቀጣቀጠ ነው ከድንጋጤ ሰት የተነሳ ምን ያህል ነው ቤተሰቡ ባለቤት አሉት ልጆች አሉት። የምን ያህል እድሜ ሰው ነዎት? አሁን ለምሳሌ ቤተሰብ ያለው ለምሳሌ አምስት ቤተሰብ ያለው ስድስት ያለው ህጻኖቶች ያለው አሉ እኛ እነዚህ ደግሞ ከአርባ ከአምሳ ዓመት አይድለ የሚሆኑ ሰዎች ናቸው። ትላልቅ ሰዎች። እሺ የእርስዎን ቤተሰብ እስቲ እንገሩኝ። ልጆች አሉ ባለቤቱ አሉ? የኔን እኔ አምስት ልጆች አለኝ። ስሜ ከተባጅ ነው የሚባለው። ያውልህ ትሰማለች። ስንቱን ያውልሽ። የሚታያችሁ ነገር አለ? አዎ፣ አይሮፕላኑ እያየን እኮ ነው አይሮፕላኑ እየሸሸን አሁን ይመተናል። በምን እየፈረን ነው። በምን ያህል ርቀት ነው የሚታየው? የሚታያችሁ ድብደባው አሁን እንግዲህ ወደ ሰማይ ስናየው እኛ ላይ ይመስላል፣ ግን ድብደባው ትንሽ ቢያንስ እንጂ አንድ ሁለት መቶ ሶስት መቶ ሜትር በላይ አይሆንም። አሁን የተመጣው መጀመሪያ ማለት ነው። ወደ ገበያም መሄድም የሚበላም ለመፈለግ ውሃ ምንም ችግር ላይ ነው ያለ ነው ብለው ነበር። ዛሬ እንዴት ሆና፣ አሁን ሱቅ በሙሉ ተዘግተዋል። ከዛሬ አስራ ሶስት ቀኑ ነው ሱቅ በሙሉ ተዘግተዋል። ሰው ከውጪ ማግዛት አይቻልም። ስትገዢ ደግሞ ሰው ስት- ሱቅ ስትገቢ ማለት ሱቁ ስትገቢ እየተዘገብህ የምትፈልገውን ገዝተሽ ስትወጪ ደግሞ እያየሽ እየጠፈበት አላውጠኝ ብያለሽ እኮ ነው የምትሄጂው። ምንም ማግዛት አትችልም። በጣም ጭንቅ እኮ ነው። ሰው እንደዚህ ሲረበሽ ደግሞ ስርቀት አለ፣ ሌባ አለ ይሰርቃል። ምን ይላል መረባበሻ አለ። ሰው ሸሽቶ ይሸሻል የኢትዮጵያ መንግስት የአገሩን ዜጎች ለማውጣት ኮሚቴ አቋቁሞ እየተንቀሳቀሰ ነው ተብሎ ነበረ የሰማችሁት ነገር አለ ወደ እናንተ የደረሰ መረጃ ማስታወቂያ አለ እኛ እንደ ደር እሱን ነገር ደርሶናል ግን እኛ ከአገር እንትን በስደተኝነት ነው ወጥ ትንሽ ከመንግስት ጋር ቀራ ችግር አለን ወደ አገር መመለስ አንችልም በችግር ነው ከሀገር ወጣነው እኛ ያንን ነገር ሰምተናል። ግን አሁን እሱም ነገር እሱንም ደግሞ አቆሙ። ለምሳሌ በዩን ስለሌሉ የዩን ስደተኝነት ያልጠየቁ አሁን ወደ እንትን እየመለሱ ተመዝግቦ ነበር ግን አቆሙት፣ አሁን አይል። ስለዚህ አሁን እርስዎ ወደ ኢትዮጵያ መመለስ አይፈልጉም? አንችልም፣ አንችልም፣ መመለስ አንችልም። ብንችልማ መጀመሪያ እንመለስ ነበር። አሁን አንችልም፣ መመለስ የማንችል ቁም አሁን አሁን አስራ ሶስት ዓመት እሺ፣ አሁን ባሉበት ሁኔታ ውስጥ የትኛውስ አካል ነው ወደ ሌላ ቦታ በዚህ ጦርነት ውስጥ የሚወስዱት?

አምስት ህጻናት ልጆቻቸውን ይዘው ሽሽት ላይ ያሉት ደግሞ ስላሉበት የጭንቅ ሁኔታ ለኦሮምኛ ክፍል ባልደረቦቻችን ተናግረዋል። ቀድሞውንም በስደት የሆነ ያልሆነውን ስራ እየሰራን እየተላላክን ነበረ። መኖሪያም የለንም። መስጊድ ደጃፍ ነበር የምንጠለለው። አሁን ደግሞ ይባስ ብሎ ጦርነት ሆነ ብለው በከባድ ፍርሃት ውስጥ ያሉ ናቸው። ልጆቼን ፈልጉልኝ፣ የት ናቸው? ከሰማይ ይተኮሳል። እኔ ወደ ልጆቼ ልሂድ። ከላይ እንደ እሳት ነው የሚወርደው። ምን እንደሆነ አናውቅም ነው ሲሉ የተሰሙት። ወደ ሀገር መመለስ እንደማይፈልጉ ስጋት እንዳላቸው ነው እሳቸውም የተናገሩት። ስላሉበት የጭንቅ ሁኔታ፣ ቀድሞውም ስለነበሩበት ኑሮ ሰፋ አድርገው ነው ያወሱት። በነገ የቤተሰብ ፕሮግራም እመለስበታለሁ። ቀደም ያሉት ስደተኛ ጠይቁልን ያሉትን ዩኤንኤችሲአርን ማምሻውን ለማግኘት ሞክረናል። በየመን የድርጅቱን የማህበረሰባዊ አገልግሎት ተጠሪ አይሻ ሰኢድን በቴሌፎን አግኝቻቸው ነበረ ነገር ግን እሳቸውም እኔም ራሴ በሽሽት ላይ ነኝና አሁን ያለሁበት ሁኔታ አይመችም፣ በኢሜል ማብራሪያ ሰጣለሁ ብለዋል። እንዳገኘ እናቀርባለን። ይሁን እንጂ ባለፈው ሳምንት የኦሮምኛ ክፍል ባልደረቦቻችን አነጋግሯቸው ነበርና ከከተሞች ውጭ በስደተኛ ካምፖች ላሉት የምግብ፣ የህክምና፣ የመጠለያና የመሳሰለውን እርዳታ እናደርጋለን። ከተሞች ውስጥ የሚገኙትን አስመልክቶ ግን ያው የአገሬው ሰው እንደሚሆነው ነው የሚሆኑት ማለታቸው ተጠቅሷል። አሁን ሁኔታው እየከፋ በመምጣቱ እንደተሰማው የተለወጠ የአሰራር ነገር ካለ ተጠሪዋን እንጠይቃለን። ስደተኞቹ እንዳሉን የአገሩ ሰዎች በቁጥር ጥቂት የቀሩ ይኖሩ እንደሆነ ነው እንጂ ሁሉም አደንን ጥለው ወጥተዋል። የሌሎች ሀገር ስደተኞችም እየወጡ መሆናቸውን ነግረውናል። የሰሜን ምስራቅ ኬንያ መሪዎች ለሶማሊያው ነውጠኛ ቡድን አልሸባብ የገንዘብ ድጋፍ የሚሰጡ የሚዋጉላቸው፣ እንዲሁም የሚደግፏቸውን በስም ለይተው እንደሚጠቅሱ አስታወቁ። ባለሥልጣኖቹ ይህን ያሉት ባለፈው ሳምንት ማብቂያ ላይ የነውጠኛው ቡድን አባላት 150 የሚሆኑ የጋሬሳ ዩኒቨርሲቲ ተማሪዎችን ከፈጁ ወዲህ ነው። ገምጋሚዎች ግን ሕዝብ በጎሳና በዘር ተከፋፍሎ በሚገኝበት ሁኔታ የነውጠኛውን ቡድን ደጋፊዎች በስም ጠቅሶ ማውጣት ከባድ እንደሆነና አልሸባብ ማንኛውንም መንግስትን የሚደግፍ ኃይልን ከማጥቃት ወደ ኋላ እንደማይል ይናገራሉ። መሐመድ ዩሱፍ ለአሜሪካ ድምጽ ሬዲዮ ከናይሮቢ የላከውን ዘገባ ትዝታ በላቸው ታቀርበዋለች። የአልሸባብ ነውጠኞች ከ148 በላይ የሚሆኑ የጋሪሳ ዩኒቨርሲቲ ኮሌጅ ተማሪዎችን ከፈጁ ጥቂት ቀናት በኋላ ሶማሊያን የሚያዋስን የሰሜን ምስራቅ ኬንያ አካባቢን የሚያስተዳድሩ መሪዎች የጸጥታ ሰራተኞቻቸው የአሸባሪው ቡድን አባል የሆኑ ወጣቶችን ደጋፊዎቻቸውንና በገንዘብም የሚረዷቸውን እንደሚለዩ ቃል ገብተዋል። በኬንያ ምክር ቤት የብዙሃኑ አባላት መሪና የሰሜን ምስራቅ ግዛት ተወካይ አደን ድዋሌ በጥቂት ሳምንታት ውስጥ የስም ዝርዝር እንደሚወጣ ተናግረዋል። በማኅበረሰባችን በማህበረሰባችን መካከል የሚተባበሯቸው እንዳሉ እንረዳለን። እነዚህን የአልሸባብ ደጋፊዎችና እርዳታ ለጋሾች በፍጥነትና በትጋት እነማን እንደሆኑ ለይተን እንመዘግባቸዋለን፣ እናጋልጣቸዋለን። በአሁኑ ሰዓት የጸጥታ ሠራተኞች ጥቃት ያደረሱትን አራት ሰዎች ማንነት ለማጣራት ጥረት እያደረጉ ነው። ካጥቂዎቹ አንዱ የማንዴራ አውራጃ የጎሳ መሪ ልጅና የሕግ ትምህርት ቤት ምሩቅ ነው። አባትየው እንደ አውሮፓ አቆጣጠር በ2013 ዓ ም ልጃቸው የደረሰበትን እንደማያውቁና አልሸባብን ተቀላቅሏል የሚል ጥርጣሬ እንዳላቸው ለመንግስት ማሳወቃቸው ታውቋል። የኬንያ አስተዳደር ሚኒስቴር እንደሚለው ጋማዳሬ በሚባል የቅጽል ስሙ የሚታወቀው ሞሐመድ ሞሐመዱ የጋሬሳ ጥቃት ዋና ጠንሳሽ ሲሆን አሁንም ቁጥጥር ስር አልዋለም። የኬንያ ባለስልጣናት እጁን ይዞ ላስረከባቸው 215000 ዶላር ካሳ እንደሚከፍሉ ተናግረዋል። ነጻ የደህንነት ገምጋሚ የሆኑ አብዱዋሂብ ሼክ አብድሰመድ ግን በሰሜን ምስራቅ የአገሪቱ ክፍል ያለው የጎሳዎች ልዩነት የተቀሩትን የአልሸባብ ደጋፊዎች ለይቶ ለማውጣት ችግሩን ያወሳስባል ይላሉ። በማንዴራ አውራጃ የሚኖሩ ጎሳዎች በአንድ ወይም በሌላ ምክንያት ልዩነትና ግጭት ያላቸው ናቸው። እርቅና ሁሉንም የማህበረሰብ አካላት የሚያሳትፍ መድረክ ካልተፈጠረ የእነዚህ አሸባሪዎችን ስም ዝርዝር ማግኘት በጣም ከባድ ነው የሚሆነው ስም ዝርዝሩን ቢገኝ እንኳ ሌላው ጎሳ የዚህ ጎሳ ሰዎች የሚበዙበት ስለሆነ አሰባሰቡ ጥላቻ ላይ የተመሰረተ ነው፣ በማለት ነው የሚቃረ ነው። የኬንያ ፕሬዝደንት ኡሁሩ ኬንያታ ባለፈው ቅዳሜ ለአገሪቱ ሕዝብ ባደረጉት ንግግር ኬንያ ውስጥ አሸባሪዎች ለሚያደርሱት ጥቃት አጸፋ መመለስ ያልተቻለው በገንዘብና በሐሳብ ሽብርን የሚደግፉ ጥቃቱን የሚያደርሱም የዚሁ ማህበረሰብ አባል በመሆናቸው ነው ብለዋል። የፓርላማ አባል አደን ዱዋሌ በሙስልም ማህበረሰብ ና በሙስሊም ተቋማት ውስጥ አክራሪነት እየተስፋፋ መሆኑን ያሰምሩበታል። አንዳንዶቹ የሃይማኖት ተቋማት አክራሪነትን በመስበክና ጽንፈኛ ጽንሰ ሐሳቦችን በማሰራጨት ሚና እንዳላቸው እንረዳለን። ከአውራጃው አስተዳደርና ከኬንያ እስልምና ከፍተኛ ምክር ቤት እንዲሁም ከምክር ቤቱ ኢማሞች ጋር በመተባበር ለነዚህ ችግሮች መፍትሔ ማግኘት ይኖርብናል። በነዚህ ተቋማት ውስጥ የሚገኙ ሰዎችን ማንነት እና ሁሉንም አይነት የሃይማኖት ተቋም አሰራር ላይ በፍጥነት ግምገማ እንጀምራለን። ነፃ ገምጋሚው አብድ ሰመድ በችግሩ መከሰት ይስማማሉ። ሆኖም ስለ ነውጠኛው ቡድን መረጃ ለመንግስት የሚሰጡ ሰዎች ግን ደህንነታቸው እንደሚጠበቅ ዋስትና ሊሰጣቸው ይገባል ይላሉ። the ለምሳሌ ገንዘብ ለጋሾች የሚለውን ብንመለከት አልሸባብን በገንዘብ የሚረዳውን ሰው እንዴት መለየት ይችላሉ? ገንዘብ ለጋሾችን የሚጠቁሙት ሰዎች ለደህንነታቸው ምን ዋስትና አላቸው? ዛሬ እገሌ ነው ለአልሸባብ ገንዘብ የሰጠው ብለው ከተናገሩ የአልሸባብ ሰለባ እንደሚሆኑ ያውቃሉ። የአገር አስተዳደር ሚኒስቴር መስሪያ ቤት ቃል አቀባይ ሙዋንዲን ባለስልጣናት በምርመራው ሂደት ያገኟቸውን ስሞች በሚያጣሩበት ሰዓት የሙስሊም መሪዎች ትብብር እንዲያደርጉ መንግስት መጠየቁን ለአሜሪካ ድምጽ ራዲዮ ገልጸዋል። ይህ በእንዲህ እንዳለ ኬንያ ወጀችው የሶስት ቀናት ብሔራዊ ሀዘን ዛሬ አብቅቷል። ጋሬሳ ውስጥ በጥቃቱ ከተገደሉት ተማሪዎች የ126ቱ ወላጆች ተጣርተው የታወቁ ሲሆን ከነዚህ የ ስልሳ አምስቱ አስከሬን አስከሬን ሊለየ የቻለው በጣት አሻራ መሆኑ ታውቋል። አሁንም በከተማው የአስከሬን ማረፊያ የመለየቱ ጥረት እንደሚካሄድ እንደሚካሄድና ወላጆችም የልጆቻቸውን አስከሬን ተቀብለው ለመቅበር በመጠባበቅ ላይ እንዳሉ ተገልጿል። ይህ በ1331 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በመጨረሻም ንግድና ምጣኔ ሀብት ይቀርባል። አዘጋጅና አቅራቢ ሄኖክ ሰማ ግዜር በዚህ ባሳለፍነው ሳምንት ማብቂያ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ በማስቀመጥ ስብሰባውን አጠናቋል። በምሽቱ ንግድና ምጣኔ ሀብት ዝግጅት በተለይ በምጣኔ ሀብት ረገድ የተቀመጡ የስኬት መለኪያዎችንና በከፊል ግባቸውን የመቱ ተጨማሪ ሥራ የሚጠበቅባቸውን ዘርፎች አስመልክቶ የባለሙያ ትንተና እናቀርባለን። ትንተናውን የሚሰጡን ዶክተር ደምስ ጫንያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። እንደምናመሹ ዶክተር ደምስ እንደምናመሻችሁ ሄኖክ ደህናነን። በቅድሚያ እንግዲህ የኢትዮጵያ የኮሚኒኬሽንስ ጉዳዮች ምክር ቤት እሁድ ዕለት ባወጣው መግለጫ መሰረት አድርገን ይህን ውይይት የምናደርገው የኢህአዴግ ምክር ቤት የመንግስትና የድርጅት ስራዎችን የግማሽ አመት ዝርዝር አፈጻጸም አጢኗል። ቀዳሚው የግብርና ሰብልን ይመለከታል። በዚህም መሰረት ጥቅስ በግብርናና ገጠር ልማት ዘርፍ በ2006/2007 የምርት ዘመን በዋና ዋና የምግብ ሰብሎች 269 ሚሊዮን ኩንታል ምርት እንደሚገኝ መተንበዩና ይህም ካለፈው የምርት ዘመን የ6.8 በመቶ ጭማሪ ማሳየቱን ተመልክቷል፣ ይላል መግለጫው። ዶክተር ደምስ ይሄ እድገት ከፍተኛ ነው ከሆነስ በሸማቹ ኑሮ ላይ ያመጣው ለውጥ አለ ወይ? ይሄ እድገት በእኔ እምነት የምንጠብቀውና በቅርብ ጊዜ የአስራ ሁለት አመት በተለይ ሲሪያልስ በሚመለከት ያለውን እድገት እኔ ብቻ ሳልሆን እንደ ቲም ምናልባት ፕሮፌሰር ጆን ሜለር ዋሽንግተን ዲሲ ነው ያሉት። እሳቸው የሚመሩ ጥናት አካሄደን ነበር የአስራ ሁለት የአስራ ስድስት አመት ሁለት የተለያዩ መረጃዎችን ይዘን ነው በዛ ጥናት መሰረት ከሰብል ሰብል ቢለያይም በአማካይ ወደ ሰባት ፐርሰንት እድገቱ እንደሚቀጥል ትንበያ ነበር። በእኛም ጥናት ሳይ ና አሁን የወጣው ኮሚኒኬሽን የሚያሳየው ያ ነው። እድገቱ ከፍተኛ ነው ወይ ለማለት ጥሩ ነው። ምክንያቱም መጀመሪያ አካባቢ ከዚህ የበለጠ እድገት ይታይ ነበር፣ ግን መነሻችን ነበር ያኔ እድገቱን ከፍ ያደርግ የነበረው። አሁን እድገቱ እየሄደ ሲሄድ ተጨማሪ እድገት ለማምጣት ብዙ ትግል ያስፈልገዋል። በእኔ ግምት ጥሩ ውጤት ነው ነው የምለው። እንግዲህ ትንበያ ይሄ በትንበያ ነው። በዋና ዋና የምግብ ሰብሎች ደግሞ የሚገኘውንም ምርት የሚጠቅስ ነው። ይሄ እንግዲህ በሸማቹ ኑሮ ያመጣው ለውጥ አለው ወይ? ይሄ ሁሉ ጊዜ የሚያነጋግረን ነገር ነው። ሸማቹ ኑሮን ሊያሻሽል የሚችለው ገበሬው አምርቶ ገበሬው ያመረተውን ገበያ ላይ ሲያቀርብ ሸማቹና አምራቹ ወይም ገበሬውም ላይሆን ይችላል አቅራቢው ገበያ ላይ ተገናኝተው ሲቀያየሩ ነው። ይሄ እድገት የሚያሳየን በምርት በኩል ያለውን ነው። ከምርት በኋላ ደግሞ በትምህርት ትንተና ከፕሮዳክሽን ቀጥሎ የአቅርቦት ጉዳይ ይኖራል። ይህ አቅርቦት ደግሞ በገበያ ውስጥ ባሉት ተዋናዮች የሚወሰን ነው። ስለዚህ በዛ ውስጥ ለውጥ አምጥቷል ወይ በአጭሩ ይሄ ያለው ብሎ ለመናገር በአጭሩ የመጣ ውጤት ለእኔ ይከብደኛል። በአጠቃላይ ግን ያለውን ትሬንድ በምናይበት ጊዜ በጣም የተረጋጋ የምግብ ሰብል ዋጋ ነው ያለን እንደውም አንዳንዶቹ ቀንሷል የሚልም በቅርብ ጊዜ ዛሬ ያነበብኩት ጥናት አለ እሱ ላይ እንኳን ብዙ ያነጋግረናል የሚለው ግን ለሸማቹ ጥሩ ሁኔታዎች እንዳለ ነው በተለይ በምግብ ሰብል በኩል ዶክተር ደምስ እኛም እንግዲህ የበዓሉንም ገበያ አስመልክቶ የህዝብ አስተያየት የምንሰበስብበት ጉዳይ ይሆናል ዛሬ የጠቀሱትንም ጥናት በተለይ በምግብ ዋጋና በዋጋ ግሽበት ዙሪያ የወጣውን የማዕከላዊ ስታቲስቲክስ ቢሮ ያወጣውንም መግለጫ እኔም ተመልክቸዋለሁኝ። ከህዝቡም ማስተያየት የምንመለከተው ይሆናል። ሌሎች ነጥቦች ይነሳሉ በዚህ የግማሽ አመቱ የስራ አፈጻጸም ሪፖርትና ግምገማ ዙሪያ። 2.7 ሚሊዮን ሄክታር መሬት በመስኖ እንዲሸፈን ለማድረግ ከተያዘው ዕቅድ 82 ከመቶውን ማሳካት እንደተቻለ ተገልጿል። ሌላኛው እንግዲህ በተፈጥሮ ሀብት ልማት በበጀት ዓመቱ 19.8 ሚሊየን ህዝብን በማሳተፍ 4.5 ሚሊየን ሄክታር ላይ የውሃና የውሃ ጥበቃ የአፈር ጥበቃ ስኬታማ ተግባሮች ተፈጽመዋል ይላል። በአጠቃላይ እነዚህ ቁጥሮች ምን ፋይዳ አላቸው? በተለይ ደግሞ የግብርና ምርት እና ምርታማነትን ለማጠናከር ከሚወሰዱ ስልታዊ እርምጃዎች ጋር እንዴት ያዩታል እርስዎ እንደ ባለሙያ? መጀመሪያ ደረጃ የዛሬ አምስት አመት ገደማ እንደ የተሰራ የግብርናው ክፍለ ኢኮኖሚ የአስር አመት ጉዞ ምን መምሰል አለበት በሚለው ከእርዳታ ሰጪ ድርጅቶች ጋር በመተባበር የተጠና ጥናት ነበር። በዛ ጥናት ላይ እንዲሆን ኢትዮጵያ ኢንክሪዚንግሊ ከዝናብ ጥገኝነት ወደ መስኖ መጓዝ አለባት የሚል እና እንደውም በወቅቱ ከተደረገው የበጀት ግምት ወደ ሀምሳ አራት በመቶ ለዚህ እንዲሁም ግምት ተሰጥቶ ነበር። አሁን እየሰማሁት እና እያነበብኩት ያለሁት ይሄ በመተግበር ላይ እንዳለ ነው። ይሄ ደግሞ በተለይ የምግብ ዋስትናችንን ዘላቂነት ያለው ለማድረግ ከፈለግን ተዝናብ ጥገኝነት ወደ መስኖ መሄድ አለብን እና እኔ በዚህ በኩል ያለው በጣም ግሩም ነው። ይሄ በአፈር ጥበቃው በኩል ያለው የተሰራው ግለሰቦች ብቻ ሳንሆን የአለም ምግብ ድርጅት እንደ አለም ባንክ የመሳሰሉትም ሪኮግናይዝ ያደረጉትና ለውጥ እየታየበት ያለ ጉዳይ ነው። ይሄ ደግሞ በተለይ ለዘላቂ ልማት ለግብርናው፣ ለራሱ እነዚህ የተፋሰስ ልማቶች ወሳኝነት አላቸው እና በእኔ እምነት አይ ቲንክ ሄልዚ የሆነ ትሬንድ ይመስለኛል። እንግዲህ በግብርና ዘርፉ ይህን ያህል በስኬት ላይ ዘርፉ እየተንቀሳቀሰ ከሆነ የመጣውም ለውጥ እንደዚሁ ሰፊ ከሆነ ምርት ካለ በተለይ የምግብ ምርት ካለ አቅርቦት እና የገበያ ዋጋን ይህንን ሲመለከቱት እንዴት ያዩታል? ለምንድን ነው ሸማቹ ብዙ ጊዜ የኑሮ ውድነት ሕይወታችንን አመሰቃቅሎታል እያለ የሚናገረው ለምን ለምን ይመስሎታል? ይሄ በጣም መሰረታዊ የሆነ ጥያቄ ነው። በአንድ ወቅት በአንድ ገበያ ላይ ያለን ዋጋ በምንነጋገርበት ጊዜ የተመረተውን የምርት መጠን ወይም ደግሞ ያለውን አቅርቦት ብቻ ይዘን የምንነጋገር ከሆነ ለዋጋውም ሆነ ለአቅርቦቱ ለተፈለገው መጠን አለመኖር መመለስ አንችልም። እንደምታውቀው በሙያም በኢኮኖሚክስም አቅርቦት ሰፕላይ የምንለው ነው አንድ ነገር ሲሆን፣ ሰፕላይ ፕሮዳክሽን ብቻ ማለትም አይደለም። ፍላጎት ደግሞ ሌላው ነው። በኢትዮጵያ ውስጥ በአሁኑ ጊዜ ወደንም ጠላንም፣ ስተስቲክሱም እንደሚያሳየን ምንም እንኳን የስርጭት ጉዳይ ላይ ጥያቄ ቢኖርም የገቢ እድገቱ አለ በዛው መጠን የመመገብ ፍላጎቱና የሚመገባቸው የምግብ ሰብሎችና ሸቀጦች አይነት እየተለወጡና ከዚህ በፊት አይጠበቁ የነበሩት በብዛት ማለት ውድና ለሌክዥር የሚመስሉ የምግብ ሰብሎች በብዙዎቹ ተመጋቢነት እያገኙ ነው። ስለዚህ እኔ ክፍተቱ ያለው የሚመስለኝ የአቅርቦት ጉዳይ ብቻ ሳይሆን የፍላጎቱ መታየት አለበት ለማለት ነው። ባቸው አድማጮች የኢህአዴግ ምክር ቤት የግማሽ ዓመቱን የስራ አፈጻጸም ሪፖርት አስመልክቶ በተለይ በግብርናው ዘርፍ የተመዘገቡ ለውጦችን በማስመልከት ማብራሪያውን የሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። በቀጣዩ ሳምንት በኢንዱስትሪውና በአገልግሎት ዘርፉ ዙሪያ የተመዘገቡ ነጥቦችን የባለሙያ ትንተና እንወስዳለን። ለምሽቱ ግን ዶክተር ደምስ ጫን ያለውን አመሰግናለሁ። በጣም አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራምን የመራችልን ጽዮን ግርማ ነች። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i i